ከባለፈው ሳምንት ጀምሮ ለአንድ ሳምንት ያህል መንግስት ሸኔ ያለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ቁጥጥር ስር ነበረች በሚባለው መንዲ ከተማ በታጣቂዎቹ ተሽከርካሪዎች ላይ አነጣጥሮ በከተማዋ ዳለቲ ማዞሪያ በሚባል ስፍራ በተወሰደ የሰው አልባ ድሮን ጥቃት በአካባቢው የነበሩ ሰላማዊ ዜጎች ጭምር ሰለባ መሆናቸውን ነው ነዋሪዎቹ ለዶችቬሌ የተናገሩት። በዕለቱ እኩለ ቀን ከሰባት እስከ ስምንት በሚገመት ሰዓት በሁለት ተሽከርካሪዎች ወደ ከተማ በገቡ ታጣቂዎች ላይ ዓላማውን ያደረገው ጥቃቱ በአካባቢው የዕለት ተዕለት ስራቸው ላይ የነበሩትን ነዋሪዎችም በሰፊው ሰለባ ማድረጉን ነው ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁን ነዋሪ የተናገሩት። ጥቃቱ የደረሰው ሮብ እኩለ ቀን ነበር። እለቱ የገበያ ቀን ስለነበረ በርካታ ሰው በከተማዋ ውስጥ ሲንቀሳቀሱም ነበር። ከተማዋ ለአንድ ሳምንት ያህል ገበያም አታ ስለነበር ብዙ ሰው ገበያ ወጥቶም ነበር። በዕለቱ ጥቃቱ የተፈጸመበት ቦታ ማዞሪያ ወይም ዳላቲ በመባል ይታወቃል። በአካባቢው ሰው በብዛት ይንቀሳቀስም ነበረ። በዚሁ ሳለ ነበር በሁለት ተሽከርካሪዎች የኦሮሞ ነፃነት ሰራዊት በስፍራው የደረሱት። ልክ እነሱ ሲቆሙ በደቂቃዎች መሃል ድሮን ቦምብ ጣለች። እንደ አስቴ ሰጪው በጥቃቱ በተሽከርካሪው ወደ ከተማዋ የገቡ በውስጡ የነበሩት ታጣቂዎች በዚያው ቢሞቱም በስፋት በተፈናጠረ ቦምብ ግን በአካባቢው የነበሩትን ሰላማዊ ዜጎች ሰለባ አድርገዋል። የአየር ጥቃቱ በዋናነት ያነጣጠረው በዚያ ታጣቂዎች በያዙት ተሽከርካሪ ላይ ነው። ቁጥራቸውን የማላውቀው በመኪናው ውስጥ የነበሩ የኦሮሞ ነፃነት ሰራዊት ታጣቂዎች ጭራሽ አስከሬናቸውም አልተገኘም፣ በዚያው ነው የተቃጠሉት። ግን ደግሞ በአካባቢው ምግብና ሻይ ቤት ስለነበር አገልግሎቱን የሚሰጡና ሲጠቀሙ የነበሩ ሰላማዊ ዜጎች በተፈናጠረባቸው ቦምብ ቢያንስ ከሰባት እስከ አስር የሚሆኑት በዚያው ነው የሞቱት። ጭንቅላታቸው እጃቸው የተቆረጠው ነበሩ። አስራ ሶስት ሰዎች ደግሞ ሆስፒታል ደርሰው መሞታቸውን ሰምተናል። ሌላው በከተማዋ መግቢያ ቄራ በሚባል ስፍራ በኦሮሞ ነጻነት ሰራዊትና የመንግስት ታጣቂዎች ስፋለሙ ሌላ የድሮን ጥቃት ተወስዶ ነበር። እኛ በዚያ ቦታ ላይ ደርሰን ማረጋገጥ ባንችልም በዚያ ሊጎዳ የሚችሎ የታጠቀ ቡድን ብቻ ነው። ባለፈው ሳምንት ውስጥ በታጣቂዎች ቁጥጥር ስር የሰነበተችው መንዲ ትናንት ተመልሳ በመንግስት ወታደሮች ቁጥጥር ስር መግባቷንም እኚሁ ነዋሪ ይገልጸውልናል። Okay. መንዲን ለአንድ ሳምንት ያህል የተቆጣጠራት የኦሮሞ ነፃነት ጦር ሰራዊት ነበር። ከኦሮቡ የድሮን ጥቃት በኋላ ደግሞ ትናንት የመንግስት ሰራዊት ሰብሮ ገብቶ ከተማዋን መልሶ ተቆጣጥረዋታል። ከተማዋ ውስጥ ጦርነት ሲካሄድም ስለነበር ነዋሪዎች በብዛት ከተማዋን ለቀው ወደ ገጠር ቀበሌያት ሸሽተዋል። ባለፈው ሳምንት ከመንዲ በተጨማሪ ላሎ አሰቢ፣ ለታሲቡና በነጆ አካባቢ ያሉ ሶስት ወረዳዎች በታጣቂዎች ቁጥጥር ስር ገብተው እንደነበርም የተነገረ ሲሆን ከትናንት ጀምሮ ግን መንግስት አካባቢዎቹን መልሶ እየተቆጣጠራቸው መሆኑን ነው ነዋሪዎቹ በአስተያየታቸው ያመለከቱት። መንድን ጨምሮ በእነዚህ አካባቢዎች የባንክና የትራንስፖርት አገልግሎት ጨምሮ ምንም አይነት መሰረታዊ አገልግሎቶች አለመኖራቸውን ነዋሪዎቹ ይናገራሉ። ነጆ ከተማም ባለፈው ሳምንት ተመሳሳይ የአየር ጥቃት ማስተናገዳ ነው የተገለጸው። ስለ እነዚህ ጥቃቶች በመንግስት በኩል እስካሁን የተባለ ነገር የለም። ዶችቬሌ ከአካባቢውና ከክልሉ ጸጥታ አስተዳደር እንዲሁም ከክልሉ ኮሚኒኬሽን ቢሮ ኃላፊዎች መረጃውን ለማጣራት ያደረገው ጥረትም አልተሳካም። የጥቅምት ወር በምዕራብ ሸዋ ዞን ሜታ ወልቅጤና ጮቢ ወረዳዎች ተመሳሳይ የድሮን ጥቃት በመንግስት ተወስደው ሰላማዊ ዜጎችንም ሰለባ ማድረጉን ነዋሪዎችና ኦፌኮ መክሰሳቸውን ተከትለው በዶችቬሌ ተጠይቀው አስተያየታቸውን ሰጥተው የነበሩት የኦሮሚያ ክልል ጸጥታ አስተዳደር ቢሮ ኃላፊ ከፍ ያለው ተፈራ በኦሮሚያ ታጣቂዎች ላይ ያነጣጠረ ኦፕሬሽን እየተወሰደ መሆኑን አረጋግጠው ጥቃቱ በድሮን የታገዘ ነው መባሉን ግን አስተባብለውት ነበር። የአሁኑ የመንዲው የሰው አልባ ድሮን ጥቃት ተፈጽሟል መባሉን ተከትሎ ግን የፖለቲካ ሰዎችና የኦሮሞ ነጻነት ግንባር ነባር ኦኔግ ጥቃቱ ሰላማዊ ዜጎች ሰለባ አድርጓል በማለት አውግዘውታል። ኦኔግ ጉዳዩን በማስመልከት ባወጣው መግለጫ 600 ሜትር ራዲየስ ውስጥ በመንዲ ከተማ ዳለቲ በሚባል ስፍራ በተወሰደው የሰው አልባ ድሮን ጥቃት በአካባቢው ንጹሃን ተጠቅተው ንብረትም ወድመዋል ብሏል። የኦሮሞ ነጻነት ጦር ዓለም አቀፍ ቃል አቀባይ ኦዳ ተርቢ በፊናቸው በመንዲው የአየር ጥቃት ወደ ሰላሳ ሰዎች መገደላቸውንና በርካቶች መቁሰላቸውን በትዊተር ጽፈዋል። አባሎቻቸው ስለመጎዳት አለመጎዳታቸው ግን ያሉት ነገር የለም። ምዕራብ ኦሮሚያ ውስጥ ከሰሞ ሰሞኑ በጠነከረው አለመረጋጋት ባለፈው እሁድም የምስራቅ ወለጋ ዋና ከተማ ነቀምቴ ከፍተኛ የጸጥታ ስጋት ውስጥ ገብታ እንደነበር መዘገቡ ይታወሳል ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ